ጤና ይስጥልኝ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ አርብ ጥቅምት 27 2013 ዓ ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ካጠናቀርናቸው ናቸው መካከል ጥቂቶቹን እናስተዋውቃችሁ። በሰሜን ኢትዮጵያ በኩል የትግራይ የአየር ክልል ለማንኛውም የበረራ አገልግሎት ዝግ መሆኑን የኢትዮጵያ ሲቪል አቪየሽን ባለስልጣን አስታወቀ። ምንም እዛ ላይ ካለው መረጃ ውጪ ምንም የተለየ ነገር ልነግራል እኛ ፌስቡክ ፔጃችን ላይ ያለው ነው። በዚህ ዙሪያ ዘገባለን። በሌላ በኩል ባልንጀራ የተሰኘው እንቅስቃሴ ከባለፉት ሶስት አመታት ወዲህ በኢትዮጵያ የተለያዩ ከተሞች እየተፈጸሙ ያሉ ግድያዎችንና ጥፋቶችን እንዲሁም የሰዎችን ሕልፈት በመቃወም የድጋፍ ፊርማዎችን እያሰባሰቡ ነው። ፊርማ ማሰባሰብ ስርዓት ከተጀመር ቆየ፣ ነው ወራቶች ሆነውታል። እንጀምረው አካባቢ ወደ ሶሻል ሚዲያ ከማምጣታችን በፊት When I was a kid, to be a ballerina, a screenwriter, an a ትልቅ አሻራ አሳርፏል። የምናምናቸውን ሰዎች በአካል ሄድን ያናገርን እያስረዳ ነበር የተጀመረው። የሰማችኋቸው የድርጅቱ አጋር ዳይሬክተር የሆኑትን ዶክተር ተካሌኝ ነጋን ነው። በምሽቱ እንግዳችን ናቸው። ከሁሉ አስቀድመን አብራችሁን ስለሆናችሁ እያመሰገንን ሄደን ገረመው በመስተንግደው፣ ኤልያስ አስማርያ በቅንብሩ፣ እንዲሁም ሀብታሙ ስዩም በዜናዎቹ አብረናችሁ፣ እናመሻለን። አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ይጠብቃችኋል። አመሰግናለሁ ኤደን። በትግራይ ክልል የተጀመረው ዘመቻ ውሱን ግብ እንዳለው ኢትዮጵያ አስታወቀች። ኢትዮጵያ መከላከያ ሰራዊት በሰሜኑ የሀገሪቱ ክፍል የጀመረው የጦር ዘመቻ ግልጽ የተወሰነና የሚሳካ ግብ እንዳለው ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የጠቅላይ ሚኒስትሩ የጽሑፍ መልእክት የተነበበው የተባበሩት መንግስታት ድርጅት ዋና ጸሐፊ በትግራይ ክልል ውስጥ የተቀሰቀሰው ፍልሚያ በእጅጉ እንዳስደነግጣቸው ካስታወቁ በኋላ ነው። ሁለት ቀናትን ከፈጀ የፌዴራል መንግስቱና ሀገሪቱን ለአስርት ዓመታት የመራው ጠንካራ በብሔር የተደራጀ ቡድን ግጭት በኋላ የጠቅላይ ሚኒስትር አብይ አህመድ መንግሥት ከመላው የሀገሪቱ ክፍሎች ጦር በማደራጀት ወደ ትግራይ ክልል እያዘመተ ይገኛል ሲል ሮይተርስ ዘግበዋል። በሰሜኑ የሀገሪቱ ክፍል የሚደረገው ዘመቻ ግልጽ የተወሰነና የሚሳካ ግብ እንዳለው ጠቅላይ ሚኒስትሩ ያስታወቁት በትዊተር ገጻቸው በኩል ነው። የአሁኑ ዘመቻ የህግ የበላይነትንና ህገ መንግስታዊ ስርዓትን ይመልሳል። በየትኛውም የሀገሪቱ ክፍል ያሉ ኢትዮጵያውያን ሰላማዊ ህይወት እንዲመሩም ለማስቻል የወጠነ ነው ሲሉም አክለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረዥ በጦርነቱ መቀስቀስ ክፉኛ መደንገጣቸውን አስታውቀዋል። ዛሬ አርብ በትዊተር ገጻቸው በኩል ኢትዮጵያ መረጋጋት ለመላው አፍሪካ ቀንድ ቀጠና ጠቃሚ ነው፣ ውጥረቶች እንዲረግቡና ሰላማዊ መፍትሄ እንዲገኝ ጥሪ ያቀርባለሁ ብለዋል። አብዱራፊ በተባለችው በትግራይና አማራ ክልል ድንበሮች አቅራቢያ ሌሊት ዘጠኝ ሰዓት አካባቢ የተኩስ ድምፅ ይሰማ እንደነበረ አንድ የሰብአዊ ድጋፍ ሰራተኛ ለሮይተርስ ገልጿል። በዩናይትድ ስቴትስ ምርጫ ጆ ባይደን በዶናልድ ትራምፕ ይመሩባቸው የነበሩ ግዛቶችን መሪነት ተረክበዋል። ቀስ በቀስ የወጡ የምርጫ ውጤቶች ባይደን በጆርጂያና ፔንሳልቬኒያ ግዛቶች እየመሩ መሆናቸውን ጠቁመዋል። እነዚህ ውጤቶች የዲሞክራቲክ ፓርቲው እጩ ጆ ባይደን የዩናይትድ ስቴትስ ፕሬዚዳንታዊ ውድድር ባለድል ለመሆን እየተቃረቡ መሆናቸውን የሚያሳዩ እንደሆነም እየተነገረ ነው ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ይቀጥላል። አስተናጋጃችሁ ኤደን ገረመ ነኝ። ወደ ቀዳሚው የዕለቱ ርዕስ እንሻገር። በሰሜን ኢትዮጵያ በኩል የትግራይ የአየር ክልል ለማንኛውም የበረራ አገልግሎት ዝግ መሆኑን የኢትዮጵያ ሲቪል አቪየሽን ባለስልጣን አስታወቀ። ባለስልጣኑ መመሪያውን ለሁሉም የአየር አስተናባሪ ኦፕሬተሮች መስጠቱን የገለጸ ሲሆን በተጨማሪም የመቀሌ፣ የሽሬ፣ አክሱምና ሁመራ አውሮፕላን ማረፊያዎች ለማንኛውም የአየር አገልግሎት ዝግ መደረጋቸውን አስታውቋል። በዚህ ዙሪያ ሙክታር ጀማል ተጨማሪ አለው። የኢትዮጵያ ሲቪል አቪየሽን ባለስልጣን በማህበራዊ ገጽ ትስስሩ እንዳስታወቀው ከጥቅምት 25 2013 ጀምሮ በሰሜን ኢትዮጵያ ትግራይ ክልል ውስጥ ያለው የአየር ክልል ለማንኛውም በረራ የተዘጋ መሆኑን አስታውቋል። የታገዱት በረራዎች የዓለም አቀፍና የሀገር ውስጥ በረራዎችንም በአጠቃላይ እንደሚያካትት የሲቪል አቪዬሽን ባለስልጣኑ ጠቅሷል። ከዚህም በተጨማሪ የመቀሌ፣ ሽሬ፣ አክሱም እና ሁመራ የአውሮፕላን ማረፊያዎች ለበረራ ዝግ መሆናቸውንም ነው ያሳሰበው። እነዚህ የተጠቀሱ የአውሮፕላን ማረፊያዎች ለማንኛውም የበረራ አይነት ዝግ መሆናቸውን ባለስልጣኑ ጠቅሷል። የመቀሌ፣ ሽሬ፣ አክሱም እና ሁመራ የአውሮፕላን ማረፊያዎች ከጥቅምት 27 2013 ጠዋት ሁለት ሰዓት ጀምሮ ነው እንደሚዘጉ ያሳወቀው። የአየር ማረፊያዎች መዘጋትና የአየር መንገዶቹን እገዳ በተመለከተ ባለስልጣኑ በተጨማሪ ያወጣው ማብራሪያ የለም። ቪኦኤ ስለ ጉዳዩ ያነጋገራቸው የኢትዮጵያ ሲቪል አቪየሽን ባለስልጣን ቃል አቀባይ አቶ አንሙት ለማ ተከታዩን ገልጸዋል። እኛ እዛ ዌብሳይታችን ላይ እንዳየው፣ ፌስቡክ ፔጃችን ላይ እንዳየው ከዛ ውጭ ብዙ ማብራሪያም እየሰጠን አይደለም። ሌላ ተጨማሪ ማብራሪያ ካስፈለገ ምናልባት ይህን እንደዚ አይነት መረጃዎች ሚሰጡ የተቋቋሙ ኃይሎችን ብጠይቋቸው የተሻሉ ምን ነበር አንዱ ምክንያቱ እንደ ምክንያት ተብሎ ኤር አቪዬሽን ይሄንን ሐሳብ ያወጣበት ምንም እዛ ላይ ካለው መረጃ ውጭ ምንም የተለየ ነገር ልነግር አልችልም። ምንም እኛ ፌስቡክ ፔጃችን ላይ ያለው ነው ለሚዲያ ያስተላለፉ አኛውን ያ ነው እንደ ሲቪል አቪሽን ለኤሮፕሬተሮች ወይ ኖቲፋ ያድርገናል በአቪሽን በራሱ በቻናል ማለት ነው። ከዛ ውጭ የተለየ ነገር የለም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ብሔራዊ ክልላዊ መንግስት የሰሜን እዝ መከላከያ ኃይል ላይ እርምጃ መወሰዱን መግለጻቸውን ተከትሎ በክልሉና ፌዴራል መንግስት መካከል ውጥረት ነግሷል። የትግራይ ብሔራዊ ክልላዊ መንግስት በበኩሉ ከትላንት በስቲያ የክልሉን አየር ለማንኛውም የበረራ አይነት ዝግ ማድረጉን መግለጹ ይታወሳል። ይህ በእንዲህ እንዳለ ትላንት አመሻሽ ላይ የትግራይ ብሔራዊ ክልላዊ መንግስት ርዕሰ መዲና መቀሌ በጦር ጄቶች ከአየር መመታቷን የትግራይ ብሔራዊ ክልላዊ መንግስት በክልሉ ቴሌቪዥን ጣቢያ ይፋ ማድረጉ ይታወሳል። ይህንን በተመለከተ ከኢትዮጵያ መከላከያም ሆነ ከአየር ኃይል ቪኦኤ ያረጋገጠው መረጃ የለውም። La'america Addams Muktar jama'an ne kaddi sababa. Muktar Juma'a ለዘገባው እናመሰግናለን። ከተመሰረተ ሁለት ዓመት የሆነው የባለንጀራ እንቅስቃሴ ጎረቤትን መውደድና የሰውን ልጅ ክቡርነትን በማመን ማህበራዊ ችግሮችን በውይይትና በፍትሐዊነት መፍታት እንዲቻል እየጣረ ይገኛል። ይህ እንቅስቃሴ እያንዳንዱ ግለሰብ በሀገሪቱ ውስጥ ሰላም ለማምጣት የራሱን ሚና መጫወት እንደሚችል ያምናል። በተለያዩ ጊዜያትም የገጽ ለገጽ ስልጠናዎችን በመስጠት መጽሐፍ በማሳተም እንዲሁም በቪዲዮ የተደገፉ ቀናነትን የሚያስተምሩ ምስሎች ችን በማሰራጨት ፍቅር፣ ፍትህና ፍሬያማነት በሚሉ አላማዎች ላይ አተኩሮ ይሰራል። ካለፉት ሶስት ዓመታት ወዲህም በኢትዮጵያ የተለያዩ ከተሞች እየተፈጸሙ ያሉ ግድያዎችና ጥፋቶችን እንዲሁም የሰው ልጅ ህልፈትን በመቃወም የድጋፍ ፊርማዎችን እያሰባሰቡ ነው። ከእንቅስቃሴው አጋር ዳይሬክተር ዶክተር ተካሊኝ ነጋ ጋር ቆይታ አድርጌ ነበር። የቆይታችን ፍሬ ሀሳብ በተከታዩ ዘገባ ይደመጣል። የሰው ልጅ በሰብአዊነቱ ክቡር ነው። ይሁንና በዘመናት በተወረሱ ማህበራዊ እሴቶችና ኢ ፍትሐዊነቶች ሳቢያ ለተለያዩ ግጭቶች ሲዳረግ ይታያል። በኢትዮጵያም ባለፉት ሶስት ዓመታት ለውጡን ተከትሎ በተለያዩ የሀገሪቱ ክፍሎች ክቡር የሆነው የሰው ልጅ ህይወት በቀላሉ እየተቀጠፈ ይገኛል። የባለንጀራይ እንቅስቃሴም በአማርኛ፣ በኦሮምኛ፣ በትግረኛና በእንግሊዘኛ ባወጣው የአቋም መግለጫ ላይ በኢትዮጵያ እየተባባሰ የመጣውን የሃይማኖትና የብሔር ጥቃት ያወግዛል። የድርጅቱ አጋር ዳይሬክተር የሆኑት ዶክተር ተካልኝ ነጋ ለዘመናት አብረው የኖሩ ጎረቤት አማቾችና ሰዎች ልዩነቶቻቸውን ክቡር የሆነውን የሰው ልጅ ነብስ በማጥፋትና በአመጽ ለማስተካከል የሚሞክሩበት ሂደት የማያልቅ የግፍ ክህደት ውስጥ ያስገባናል ይላሉ። ብዙ የሀገራችን ክፍሎች ውስጥ ጥቃቶች አይተናል ማለት ነው። እነዚህ ጥቃቶች በብዙ አይነት መንገድ ነው የሚታዩት። የብሔር መሰረት ያደረጉ ግጭቶች አላቸው። አንዳንድ ቦታዎች ሃይማኖትንም መሰረት ያደረጉ ይመስላሉ። ከፖለቲካ አካይ ጋርም ተያይዞ ያሉ ግጭቶች አሉና። ምንድነው? እኛ እያልን ያለነው ከነዚህ ግጭቶች ጋር በተያያዘ በጣም እጅግ አሰቃቂ መከራ ደረሰባችን ላይ እየደረሰ ነው፣ ክቡሩ በምንለው በሰው ላይ እየደረሰ ነው። ለዚህ ልዩነቶቻችንን፣ ግጭቶቻችንን ያስተናገድንበት መንገዳችን ጥቃት መሆኑ በጣም ለብዙ አይነት መከራ ዳርጎናል። ይሄ መቆም አለበት። ማድረግ የሚገባን ግጭቶቻችንና ልዩነቶቻችን አስመልክቶ ልንሄድበት የሚያስፈልገው መንገድ ወደ አንድ ጠረጴዛ ዙሪያ ምተን ሀሳባችንን መግለጽ እና ወደ ስምምነት መድረስ እና የግል የበላይነትን ማስገበል። ይህ መሆን ያለበት ምክንያት ደግሞ ሁላችን የሚፈልገው ነገር ተመሳሳይ ስለሆነ፣ ሁላችንም ሰላም እንዲሰፍን እንፈልጋለን። እንደገና ፍትሕ የበላይ ሆነው እንዲወጣ እንፈልጋለን። እያንዳንዳችን በአንጸጋ የምንጠለትልበት ስርአት ሰማ የምንሆንበት አይነት ሀገር እንዲኖረ የምንፈልገው። አሁን ግን እያየናቸው ያሉት ግጭቶች የደህንነት ስጋት እየፈጠሩ ነው። ተስፋ የመቁረጥ አይነት ስሜት በህዝብ መካከል እየፈጠሩ ነው። ምን አይነት ቁጣም እየቀሰቀሱ ነው። ማንም በትክክል ካላስተናገድናቸው የማንወጣበት የጭከና የበቀል እንደገና የጅምላ ጥቃት ውህደት ውስጥ ይከቱናል። ዶክተር ተካልኝ የባለንጀራዬ የፊርማ ማሰባሰብ ሂደት ከተጀመረ ጥቂት ወራት ማስቆጠሩን ገልጸው ከዚህ ቀደም የሃይማኖት አባቶችና ተጽዕኖ ፈጣሪ ሰዎችን ያካተተ እንደነበርና አሁን ወደ ማህበራዊ ሚዲያው በመምጣት ሁሉንም ሰው እንደሚያሳትፍ ገልጸዋል። የፊርማ ማሰባሰብ ዋና ዓላማው ፊርማውን ለመንግስት ማቅረብ ሳይሆን ሰዎች በየራሳቸውና በዙሪያቸው ካሉ ሌሎች ሰዎች ጋር በፍቅርና በትዕግስት በመቀራረብ የመፍትሄ አካል እንዲሆኑ ለራሳቸው ቃል ኪዳን እንዲገቡ ማድረግም ነው ይላሉ። ፊርማ ማሰባሰብ ስርዓት ከተጀመር ቆየ ነው፣ ወራቶች ሆነውታል። እንጀምረው አካል ወደ ሶሻል ሚዲያ ከማምጣታችን በፊት በማህበረሰብ ውስጥ ሃይማኖቱ መስክን በዓለማዊ መስክን በዚህ በኢንተርቴይመንቱ መስክን ጭምር ትልቅ አሻራ አሳርፏል። በሚናምናቸውን ሰዎች በአካል ይሄድን እያናገርን እያስረዳ ነበር የተጀመረው። አሁን ደግሞ ወደ ማህበራዊ ሚዲያ ይዘመው ወጥተናል። አሁን ያለንን ቁጥር አልተመለከትኩትም ግን በጣም በርካታ ሰዎች እየተሳተፉበት ነው። ለማን ይህንን ነገር የምናስረዳው ከሚለው ጋር በተያያዘ ያለን አመለካከት ኛ ምንድን ነው ብዙ ሰዎች መጠጣትን ማውገዝ ሲባል የሚያስቡት መንግስትን ነው እንደ አካል የሚያስቡት። እኛ ግን የመንግስትን አካል ብቻ አይደለም በዋነኛነት እያሰብን ያለ ነው። እያንዳንዳችን እንደ ግለሰብ በሚኖረን ግንኙነቶቻችን ውስጥ ባሉን የተጽዕኖ ክልሎቻችን ውስጥ ማለት ይህንን ሀሳብ ይዘነው ልንወጣ ልናንጸባርቀው ያስፈልጋል። ለራሳችንም ጭምር በየቀን እያስታወስን የምንኖረው ቃል ኪዳናችን ህይወታችን የምንቃልበት ነገር ነው ብለን ነው የምናስብ ከዚህ የተነሳ ይህንን ለሆነ የመንግስት አካል ማስገባት የሚለው አይነት መንገድ አይደለም እየሄዱ ያለ ነው። እየሄዱ ያለ ነው። ሁላችንም በልባችን ማቀፍ ያለብን በአሉ ለተጽሙ ክልሎቻችን ሁሉ መናገር፣ ማስተማር፣ መኖር ያለብን የጋራ ኃላፊነታችን ነው። ሰላምን መስራት እና መገንባት አውንታዊ የሆኑ በሆነ መልኩ ደግሞ ሰላምን በመካከላችን ማፍረት የሚባለው ነገር ግን የመግለጫ ባለቤትን ሁላችንን የሚያደርጉት አልሆን አካል ሰተነው ስራችን እንሰራ የምንለው አለ። ዶክተር ተካሌኝ ሁሉም ሰው በሀገሪቱ ውስጥ እየተፈጠረ ያለውን ግጭት ለማርገብ በራሱ ዙሪያ ትልቅ ሚና እንዳለውም ይጠቅሳል። በዚህ ሁሉ ውስጥ ደግሞ ሰው ክቡር ነው የሚለው መልእክታችን መሰማት ይኖርበታል። ይህን የምንልበት ምክንያት ቅድም እንዳልኩሽ ብዙዎቻችን እዚህ ኢትዮጵያ ውስጥ ያለን ሰዎች ሃይማኖተኞች ነን እና ቅዱሳን መጣፍቶቻችን የሚነግሩን የሰውን የሰውን ክቡርነት ነው። ባልንጀራ እንደራሱ ወደ ጠላቶች ወደ ሚለን ክርስትና ወደ እስልምና ብመጣ ቅዱስ ቁሯን የሚነግረኝ ነገር አንድም ሰው ነፍስ የገደለ ሰዎች ሁሉ እንደገደለ ሰው ነው የሚቆጠረው የሚል አይነት መልእክት አለ። የምንመራበት የጋራ ሰነዳችን የምንለው ህገ መንግስታችን ራሱ ሰብአዊ መብቶች የማይጣሱ ተፈጥሯዊ ማንነቶቻችን ነው ብሎ ያስባል እና በእንዲህ አይነት ሁኔታ ውስጥ በምንም አይነት ማጥቃት የምንፈልገውን ስራ ምናፍትህ ብንስልና አመጣም እኛ ሰዎች የሶስት ነገሮች ውጤቶች። አንደኛው ከቤተሰቦቻችን በዲናችን አማካኝነት የወረስነው ነው ነገር አለን። ሁለተኛ ያደግንበት አካባቢ ደግሞ በኛ ላይ የጣለብን ራሱ ተጽዕኖ አለ። ሶስተኛ ግን በጣም ወሳኝ ብ የማስበው በየለቱ የምናደርጋቸው የህይወት ምርጫዎቻችን ናቸው። በየለቱ ቀናችን የምንኖርበት ጊዜ ክቡር ነው ከሚል ግንዛቤ መንገፋት መቻላለበት ማለት ነው። ይህን ስናደግ አብሮ የሚፈጠረው ነገር አንዳችን ሌላችንን መረዳት እንጀምራለን ማለት ነው። አንዳችን ሌላችንን መረዳት ከጀመርን ደግሞ መተማመን የሚባል ነገር እንገነባለን ማለት ነው። ልክ መተማመን የሚባል ደረጃ ላይ በምንደርስበት ጊዜ ሁላችንም የምንፈልጋቸው ምኞቶቻችን እና ቅዶቻችን ተመሳሳይ እንደሆነ እንገነዘባለን። ሁላችን የምንፈልገው ሰላም ነው። ሁላችን የምንፈልገው ፍትህ ነው። ሁላችን የምንፈልገው ፍቅር ነው። ሁላችን ሰያማ እንድንሆን ነው የምንፈልገው ያኔ ምን መሆን እንችላለን ማለት ነው። መተባበር የምንችልበት ደረጃ ላይ። የባለንጀራዬ እንቅስቃሴ በኮቪድ አስራ ዘጠኝ ወረርሽኝ ምክንያት ረገብ ብሎ የቆየ ቢሆንም አሁን ላይ ከሰላም ሚኒስቴር፣ ከኢትዮጵያ እርቅና ሰላም ኮሚሽን እንዲሁም ከሳይንስና ከፍተኛ ሚኒስቴር ጋር በመሆን በህብረተሰቡ ዘንድ ያለውን የሞራል ልዕልና ለማዳበርና ሰላምና ፍትህን ለማስፈን እየሰሩ መሆናቸውን ዶክተር ተካልኝ ነጋ አክለው አስታውቋል። ለአሜሪካ ድምጽ ዘገባ አይደን ገረመው ከዋሽንግተን ዲሲ። ዶክተር ተካልኝን እንግዳችን ስለሆኑ እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪኦኤን ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በአዲስ አበባ ከተማ ትምህርት ቤቶችን ጥቅምት 30 2013 ዓ.ም ለመክፈት የተያዘው መርሃ ግብር ላልተወሰነ ጊዜ መራዘሙን የከተማዋ ትምህርት ቢሮ አስታወቀ። በሌላ በኩል የከፍተኛ ትምህርት ተቋማት ለተመራቂ ተማሪዎች ያቀረቡት የትምህርት ጀምሩ ጥሪ ለጊዜው እንዲ እንዲቆም መደረጉን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። ፀሐይ ዳምጠው ተጨማሪ ዘገባ አላት። የአዲስ አበባ ትምህርት ቢሮ ለ2013 ትምህርት ዘመን የ8ኛና 12ኛ ክፍል ተማሪዎችን ሳይጨምር ከ600ሺ በላይ ተማሪዎችን በመንግስትና በግል ትምህርት ቤቶች ተቀብሎ ለማስተማር መዝግበዋል። የትምህርት ዘመኑን ገጽ ለገጽ ትምህርት ለመጀመር ለጥቅምት ሰላሳ ሁለት ሺ አስራ ሶስት ቀን ተቆርጦ ነበር ያሉት የአዲስ አበባ ትምህርት ቢሮ ምክትል ኃላፊ አቶ አዲሱ ሻንቆ በተለያዩ ምክንያቶች ላልተወሰነ ጊዜ መተላለፉን አስረድቷል። የመጀመሪያው ተጨማሪ ክፍል ግንባታ ያስፈልገናል እንደ አዲስ አበባ ወደ አንድ ሺህ ሰባት መቶ አስራ አራት ተጨማሪ ክፍል ቦታ ተለይቶ ኮንትራክተር ወስዶ ግንባታ ተገብቷል። ይሄ ሂደት ላይ ነው ያለው ጥቅም ሰላሳ ይደርሳል ብለን ነበር፣ አልደረሰልን። ሁለተኛው ምክንያት አፍና የአፍንጫ ማስክ በእኛም በትምህርት ሚኒስቴርም ለማቅረብ ጥረት አድርገናል። ትምህርት ሚኒስቴር ጋር ያለው በምርት ጥረት ምክንያት ሐዋሳ ነው የሚመረተው፣ አልደረሰም። ይሄ ምን እንትኑ ሳይሟላ ማስጀመሩ ችግር ነው ብለን ወስደናል። ከዛ ውጪ ደግሞ በራሳችን ለመግዛት በከተማ አስተዳደር ደረጃ አስፈቅደን በግዢ ሂደት ነው ያለው። ይሄ ለትምህርት ቤቶች ስፋች መደረግ መቻል አለበት። ሌላኛው ምክንያት ሳኒታይዘር ያስፈልጋል፣ ውሃ ያስፈልጋል። እዚህ ጋር እየተጓደሉ ነገሮች አሉ። ሌላው ደግሞ ከዩኒፎርምም፣ ከደብተርም፣ ቦርሳም ከተማ አስተዳደሩ ኮሚትሜንት ወስዶ ለማቅረብ ቃል ገብቶ እሱም በምርት ሂደት ላይ ነው ያለው፣ ለጊዜው አልደረሰም። በነኚ ምክንያት አጠቃላይ ነገሩን ስንገመግም የተደረገው ዝግጅትና የተጓደሉ ነገሮችን ገምግመን የተጓደሉ ነገሮች ባሉበት ትምህርት ከማስጀመር የተወሰነች ጊዜ አራዝመን የተጓደሉ ነገሮችን አሟልተን በተቀናጀ መልኩ መማር ማስተማሩን ብናስጀምር የበለጠ ውጤታማ እንሆናለን ውሳኔ ላይ ደረስ ነው። የክልላዊና ብሔራዊ ፈተና ተፈታኝ የሆኑ የስምንተኛና አስራ ሁለተኛ ክፍል ተማሪዎች የክለሳ ትምህርት ግን እንዲቀጥል መወሰኑን አቶ አዲሱ ተናግረዋል። አቶ አዲሱ ትምህርት ቢሮ ተማሪዎችን ለኮቪድ-19 ወረርሽኝ በማያጋልጥ ሁኔታ ጥቅምት 30 2013 ዓ.ም ትምህርት ለመጀመር በርካታ የቅድመ ዝግጅት ስራዎችን በማከናወን ላይ መሆኑን አስታውሷል። አስፈላጊ ዝግጅቶች በተሟላ ደረጃ እስክጠናቀቁ ድረስ ግን ትምህርት አይጀመርም ብሏል። ቀን የምን ነገር ለማለት ያስቸግራል፣ ግን አጠቃላይ ካለን ዝግጅት አኳያ ረጅም ጊዜ ውስጥም በአጭር ጊዜ ትምህርት እናስጀምራለን የሚል እምነት ነው ያለን። ተማሪዎች ጋር ከፍተኛ ፍላጎት አለ፣ ወላጆች ጋር ከፍተኛ ፍላጎት አለ። ይህንን እንረዳለን። ፍላጎቱ ቢኖርም ሁሉንም ነገር አሟልቶ በተደራጀና በተቀናጀ መልኩ መግባቱ አማራጭነት አለው የሚል ሀሳብ ይዘን ነው። ይህንን ወላጆች በደንብ እንዲረዱልን በትግስት ይህንን ተረድተው ተማሪዎችም ይህንን እንዲረዱልንና በትግስት እንዲጠባበቁ ከዚህ ጎን ለጎን ደግሞ ማምራንና አስተዳደር ሰራተኞች ከትምህርት ፍትሪስ ማምራን ጋር ሆነው በየትምህርት ቤት የተገኙ የተጓደሉ ነገሮችን የማሟላት የማስተካከል ስራ ላይ መሳተፍ አለባቸው። በሌላ በኩል ከፍተኛ የትምህርት ተቋማት ለተመራቂ ተማሪዎች ከጥቅምት ሀያ ሶስት ሁለት ሺህ አስራ ሶስት ጀምሮ ገብተው ሪፖርት እንዲያደርጉ ያቀረቡት ጥሪ ለጊዜው እንዲቆም መደረጉን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል በወቅቱ በተፈጠረው ሀገራዊ የጸጥታ ችግር ምክንያት ትምህርት የሚጀመርበት ቀን ላልተወሰነ ጊዜ እንዲዘገይ መደረጉን ነው ሚኒስቴሩ ያመለከተው። በዚሁ መሰረት እስካሁን በየዩኒቨርሲቲያቸው የደረሱ ተማሪዎች በግቢያቸው እንዲቆዩና የምሰጣቸውን ማሳሰቢያ እየተከታተሉ እንዲንቀሳቀሱ አሳስበዋል። እስካሁን ከየአካባቢያቸው ያልተነሱ ተማሪዎች ደግሞ በቀጣይ ተለዋጭ ማስታወቂያ እስኪወጣ ድረስ ባሉበት እንዲቆዩ የሳይንስና ከፍተኛ ትምህርት ሚኒስቴር አሳስበዋል። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ ሃይዳም ጠውን ለዘገባው እናመሰግናለን በሶማሌ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በትላንትና እለት በጅጅጋ ከተማ ባካሄዱት ስብሰባ ህወሀት በሀገር መከላከያ ሰራዊት ላይ ፈጽሞታል ያሉትን ጥቃት አውግዘው ባለፉት ሀያ ሰባት ዓመታት በሶማሌ ክልል ጅምላ ጨፍጨፋ ሲፈጽም ነበር ያሉትን የህወሀት ቡድን ለህግ እንዲቀርብም ጠይቋል የክልላቸውን ሰላምም በጋራ ለመጠበቅ ተስማምተዋል። የክልሉ ዋነኛ ተፎካካሪ ፓርቲ ኦብነግ ከስድስቱ ፓርቲዎች ጋር በጋራ ካወጣው አቋም መግለጫ ባሻገር በድርጅቱ የትዊተርና የፌስቡክ ገጽ የህወሀትን ድርጊት የሚኮንን ጠቅላይ ሚኒስትር አብይ የጀመሩትን የለውጥ መንገድ ተስፋ የሚጣልበት እንደሆነ የሚገልጽና ጦርነትን የሚያወግዝ መግለጫ አውጥቷል። የክልሉ መንግስትም ህወሀትን የሚያወግዝ መግለጫ አውጥቷል። በዚህ ዙሪያ አዲስ ቸኮል 这个弯路。 በሶማሌ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ትናንትና ባካሄዱት ጉባኤ ህወሀት በሰሜን ህዝብ ላይ ፈጽሞታል ያሉትን ድርጊት አውግዘው ፓርቲው ከዚህ በፊትም በሶማሌ ክልል ጭፍጨፋዎች እንዲካሄዱ ለነበረው ሚና ተጠያቂ እንዲሆን የሚጠይቅ የአቋም መግለጫ ወጥተዋል። የክልሉ ገዥ ፓርቲ ብልጽግናንና ዋነኛ ተፎካካሪ ኦብነግን ጨምሮ በክልሉ የሚንቀሳቀሱ ስድስት የፖለቲካ ፓርቲዎች ባወጡት የጋራ አቋም መግለጫ የክልላቸውን ሰላም በጋራ ለመጠበቅና በክልሉ የሚኖሩ ሌሎች ብሄረሰቦችንም ደህንነት ለማረጋገጥ እንደሚሰሩ አመላክተዋል። የመድረኩ ተሳታፊ ከነበሩ ፓርቲዎች አንዱ የሆነው የሶማሌ ፌዴራሊስት ፓርቲ ሊቀመንበር አቶ ዩሱፍ ሁሴን አደም ለቪኤ እንደገለጹት ስድስቱ የሶማሌ ክልል የፖለቲካ ፓርቲዎች ባለ አራት ነጥብ ያቋም መግለጫ ወጥተዋል ብለዋል። ህዋት ማለት በዚህ በኢትዮጵያ ላይ የፈጸመው ግፍ ሀያ ሰባት አመት ሙሉ ከዛም አልፎ በሶማሌ ህዝብ ላይ በኢትዮጵያ ሶማሌ ህዝብ ላይ ያደረሰውን ግፍ አንድ እሱ በማውገዝ ሁለት አለም በዚህ በምስራቅ ሰሜን ህዝብ ላይ ያደረጉት ወረራ በጣም አጸያፊ እና ህገወጥ ተግባር እንዳለ እንደሆነ ሶስተኛ፣ የአቋም መግለጫ ማለት እንደ ክልልኛ በጣም ሰፊ ድንበር ስላለን ከሶማሊያም ከኬንያም ከጅቡቲም ጋር አንድ ማለት ብሔር ብሔረሰብ ሳንልኛ አንድ ላይ ሰላማችንን ለመጠበቅ እና ያው የጋራ ጉዳይ የሆነውን በቃ ጸጥታ እና በዚህ ጉዳይ ላይ አንድ አቋም እንድኖረን። አራተኛ፣ ማለት ከዚህ በኋላ ሌላ ትንኮሳ በክልላችን ላይ በዛ በኩል እጃቸውን ዘርግቶ በቤንሻንጉል እና ኦሮሚያ ላይ የተፈጸሙ ተግባር እንዳይፈጽሙ ያንን በማውገዝና ዛሬ አቋም ነው ያወጣ ነው። በተመሳሳይ የክልሉ ዋነኛ ተፎካካሪ ፓርቲ ኦብነግ ይህንኑ አቋም የሚያጠናክር መግለጫ በፌስቡክና ትዊተር ገጹ ላይ በዛሬው እለት አውጥቷል። ፓርቲው ህወሀት በመከላከያ ሰራዊቱ ላይ ፈጽሞታል ያለውን ድርጊት ያወገዘ ሲሆን፣ ዘላቂ መፍትሄ የሚገኘው ግን ከጦርነት ሳይሆን ከሰላም ስለሆነ ሰላማዊ አማራጭ ቅድሚያ እንዲሰጠው ጠይቋል። ለዚህም የሚመለከታቸው ሁሉ በተለይ ህወሀት ዝግጁ እንዲሆኑ ጠይቋል። ሀገሪቱን ወደፊት ለማራመድ ጠቅላይ ሚኒስትር አብይ አህመድ የጀመሩት ለውጥ ተስፋ የሚጣልበት እንደሆነ የገለጸው የኦብነግ መግለጫ ለውጡ ስኬታማ እንዲሆን ኦብነግ የሚጠበቅበትን ድጋፍ ያበረክታል ብለዋል። ከሁለት ቀን በፊት የሶማሌ ክልል መንግስት ባወጣው መግለጫም ህወሀት በሰሜን ህዝብ ላይ ፈጽሞታል ያለውን ጥቃት አውግዞ በህወሀት አገዛዝ ያልተበደለ ባይኖርም የሶማሌ ክልልን ያህል የተገደለ የተሰደደና የተዘረፈ የለም ብለዋል። በአሁኑ ሰዓት በአፋርና ሶማሌ ክልል መካከል የሚስተዋሉ ግጭቶችን ከጀርባ እያቀነባበረ ያለው ህወሀት ነው የሚለው የሶማሌ ክልል መንግስት ከሶስት ዓመት በፊት የኦሮሞና ሶማሌ ህዝቦች በመጋጨት ለበርካቶች ሞትና መፈናቀል መንስኤው ህወሀት ነበር ብሏል። ከሁለት ዓመት በፊትም በሶማሌ ክልል ከተሞች ሄጎዎችን በማደራጀት ከደረሰው ጥፋት ጀርባ ህወሀት ነበረበት ብሏል። በአሁኑ ሰዓት ይህን እኮ ድርጊት ለማስቀጠል በሶማሌ ክልል ውስጥም የጥፋት ኃይሎችን ለማሰማራት ቅንጣት ያህል እንደማያመነታ እናውቃለን ያለው የሶማሌ ክልል መግለጫ፣ የክልሉ ህዝብም ከክልሉ መንግስት ጎን በመቆም ሰላሙን እንዲጠብቅ ጥሪ አቅርበዋል። የሀረሪ ክልልና የድሬዳዋ አስተዳደርም ህወሀት በሰሜን ህዝብ ላይ ፈጽሞታል ያሉትን ጥቃት የሚያወግዝ መግለጫ አውጥተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። the boy Rahmanu. አድማጮቻችን የዛሬ ጋቢና ቪ መርሃ ግብራችን እዚህ ላይ ፈጽመናል። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን በመጠቀም ጻፉልን። ትዝታ በላቸው በፕሮግራም አርቶት፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው ፕሮግራሙን በመምራት ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል። በነገው በቅዳሜ የመዝናኛ መርሃ ግብራችን እስከምንገናኝ ድረስ ደናደሮ 谁有？